ሳይንስና ሕይወት ሰለሞን አባቴ ያቀርባል። ጤና ይስጥልን ክቡራትና ክቡራን አድማጮች በዛሬው ሳይንስና ሕይወት ዝግጅታችን የኢትዮጵያ ሳይንሶች አካደሚ ህጋዊ ዕውቅና ማግኘቱንና አፍሪካና የሰማይ ቀልቧን የሚመለከቱ ዘገባዎችን ይዘንላችኋል። የኢትዮጵያ ሳይንሶች አካደሚ በሕዝብ ተወካዮች ምክር ቤት በወጣ ሕግ ዕውቅና አገኘ፣ ይለናል የመለስካቸው አማሃ ቀዳሚ ዘገባ። የወጣው ሕግ የተረቀቀው በአካዳሚው እንደሆነና በምክር ቤቱ የጸደቀው ሕግም ለተቃውሞ ሙሉ ነጻነት የሚሰጥ መሆኑ ተገልጿል። ወደ መለስካቸው ልውሰዳችሁ። የኢትዮጵያ ሳይንስ አካዳሚ በአገሪቱ ማኅበራት ሕግ መሠረት ከተቋቋመ ከሦስት ዓመታት ያላነሰ ጊዜ አስቆጥረዋል። በእነዚህ ዓመታት አካዳሚው አያሌ ሥራዎች እንዳከናወንም በዛሬው ዕለት የተጠራው የአካዳሚው አስቸኳይ ጉባኤ ሲከፈት ፕሬዚዳንቱ ፕሮፌሰር ደምሴ ሀብቴ በዝርዝር አስታውሰዋል። ፕሬዚዳንቱ አካዳሚውን እንደገና ለመቋቋም የተፈለገበት ምክንያት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የአካዳሚውን አምስት ልዑካን በ2002 ዓ.ም አነጋግረው በገቡት ቃል መሠረት ራሱን በቻለ የመቋቋሚያ አዋጅ በህግ እውቅና በማግኘቱ እንደሆነ ገልጸዋል። በዛሬው ዕለት አካደሚውን እንደገና ለማቋቋም በዚህ አዳራሽ እንድንሰባሰብ ያስቻለንም በተገባው ቃል መሰረት የካቲት 22 ቀን 205 ዓ ም የኢትዮጵያ ሳይንስ አካደሚን ለማቋቋም የወጣው አዋጅ ቁጥር 783 ህዝባ 205 ነው። የሀገሪቱ የሳይንስና ቴክኖሎጂ ሚኒስትር አቶ ደሴ ዳርኬም ለጉባኤው ይህንኑ ይፋ አድርገዋል። አካዳሚው በዛሬው ዕለት በ75 መደበኛ በሁለት ተባባሪና በአንድ የክብር አባል መስራችነት በአዋጅ ቁጥር 783/2005 አንቀጽ 27 መሰረት የሚያቋቁመው መስራች ጉባኤ በይፋ መከፈቱን እየገለጹ መጪው ጊዜ ለአካዳሙ የጠንካራ ስራ የአመርቅ ውጤትና የስኬት ዘመን እንዲሆን ከልብ ይመኛለሁ። ቪኦኤ ያነጋገራቸው የኢትዮጵያ ሳይንስ አካዳሚ ስራ አስፈጻሚ ዲሬክተር ፕሮፌሰር ሽብሩ ተድላ ይህ ህግ እንዴት እንደተረቀቀና ወደ አሁኑ ደረጃ እንደደረሰ በዝርዝር አስረድተዋል። መሰረት ያደረገውም የአካዳሚውን ርዕይና ፍላጎት እንደሆነም አረጋግጠዋል። ህጉ በመጀመሪያው መሰረት ረቂቁን እኛንን ያወጣ ነው። ረቂቁን ካወጣን በኋላ በአንድ ሚኒስትር አማካይነት ምክር ቤት መድረስ ስላለበት፣ ይሄም ተገቢው ሚኒስትር የሳይንስና ቴክኖሎጂ ሚኒስትር ስለሆነ የወጣውን ረቂቅ እንደገና ከነሱ ጋር ቁጭ ብለን ከህግ ባለሙያቸው ጋር ለእኛም እንደሚስማማ መሰረቱም ሀሳቡም ከመንግስት ጋር እንዲጠጣም ተደርጎ ከአንድም ሁለት ጊዜ ህዝብ ምክር ቤት ቀርበን ያቀረብነውን ሀሳብ፣ ጥያቄ በተነሳ ቁጥር ለጥያቄዎቹ ተገቢ መልስ ሰጥተን አሳምነን እኛ እንደምንፈልገው የታወጀ አዋጅ ነው። ከመንግስት የገንዘብ ድጋፍና የመሳሰሉት እየተሰጠው እንዴት ነጻ ይሆናል የሚለው አስተያየት ፕሮፌሰር ሽብሩ አብራርተዋል። አሁንም ቢሆን ይሄን አካዳሚ የሚያስተዳድረው ጠቅላላ ጉባኤው ነው። የጠቅላላ ጉባኤውም ቦርድ አለው። ቦርዱ 11 ሰዎች ያሉት ነው። ከ11 ውስጥ ስምንቱ የአካዳሚው አባላት ናቸው። ሶስቱ በመንግስት የሚወከሉ ናቸው። በመንግስት የተወከሉበትም ዋና ምክንያት እኛና መንግስትን እንደ ድልድይ ሆነው የሚያገለግል የመንግስት ዋና ዋና ችግሮችም ምኖች ናቸው የሚለውን አጥሎ ወደ ቦርዱ እንዲመጣ እንዲያገለግል እንጂ ምንጊዜም ቢሆን የበላይነቱ የሀሳቡ የማተዳደሩና የፈለጉ የማድረጉ የአካዳሚው ነው እና በዚህ ተረጋግጦልናል። የሳይንስና ቴክኖሎጂ ሚኒስትሩ አቶ ደሴ ዳልኬም መንግስት ከአካዳሚው የሚጠብቀው ምን እንደሆነ ጠቁመዋል። የኢትዮጵያ የሳይንስ አካዳሚ በተለያዩ ዘርፎች የላቄ አስተዋጽኦ ባበረከቱ ከፍተኛ ባለሙያዎች ጥምረት በመስረቱ መንግስት በሳይንስ ቴክኖሎጂና ኢኖቬሽን መስኮዎችን ለሚያደርጋቸው እንቅስቃሴዎች ዋና ወጋ ኃይል እንደመሆን ይታመናል። የልማት ፖሊሲዎችንና ስትራቴጂዎችን በሚመለከት በማስረጃ ላይ የተመሰረተ የፖሊሲ ምክርና ለአፈጻጸም የሚረዱ አዳዲስ ሀሳቦችን ከምሁራኑ ስብስብ ይጠበቃል። በጉባኤው ፍጻሜም አካዳሚው ከተቋቋመበት ጀምሮ በፕሬዝዳንትነትና በሌሎች አመራር ስፍራዎች ሲያገለግሉ የቆዩት ምሁራን እንዲቀጥሉ ጉባኤው በሙሉ ድምፅ ወስነዋል። በዚሁ መሰረት ፕሮፌሰር ደምሴ ሀብቴ የአካዳሚው ቦርድ ፕሬዚዳንት፣ ፕሮፌሰር ባህሩ ዘውዴ ተቀዳሚ ምክትል ፕሬዚዳንት፣ ፕሮፌሰር ማስረሻ ፈጠነ ምክትል ፕሬዚዳንት፣ ፕሮፌሰር የዓለም ፀሐይ መኮንን አቃቤ ንዋይ እና ሌሎችም የቦርድ አባላት ተመርጠዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ ለዘገባው። የኢትዮጵያ ሳይንሶች አካደሚን ወደፊትም በስራዎቹ እየተከታተልን እናቀርባለን ከዚህ ቀደም ስናደርግ እንደነበረው ሁሉ። ወደ ተከታዩ ዘገባ ነው የምናልፈው። የአፍሪካ የጠፈር ቀልብ። በአማረውና በጠራው ሌሊት አፍሪቃ ላይ ሆነው ወደ ሰማይ ቢያስተውሉ የሚመለከቱት በእኛዪቱ ፀሐይና በዙሪያዋ ያሉ ፕላኔቶች ሚልኪ ዌይ የሚባለው የዑደት ሥርዓት ወይም ጋላክሲ እምብርት እንደሆነ ያውቁ ይሆን? አፍሪቃ ይህን የእኛን ጋላክሲ ወይም ሚልኪ ዌይን ለማየትና ለመከታተል እጅግ የተመቸ ገዢ መሬት ላይ ነው። በምድር ላይ የተቆናጠጠችው አፍሪቃ ግን በጠፈር አሰሳና ምርምር እምብዛም ስትታማ አይሰማም። በአውሮፓ አቆጣጠር በ1960ዎቹ የነበረው የህዋሽ ቅድምድም ተሰላፊና ተጋፊም አልነበረችም። አሁን አሁን ግን የሰማይ ምርምርና የጠፈር መርሃ ግብሮች ከዚህ ሰፈራችንን ከከበበው የቅርቡ ሁለንተና ባሻገር በጥልቁ ቀላይ ውስጥ ምን እየተከናወነ እንደሆነ ሊያስተምሩን እየማሰኑ ነው ይላል ፒተር ኮክስ። ከጆሐንስበርግ የላቀልን ዘገባ። ኬፕታውን የሚገኘው የከዋክብት ሳይንስ ዓለም አቀፍ ቢሮ የደቡብ አፍሪቃ የከዋክብትና የሰማይ አካላት ቃፊር ቢሮ ዳይሬክተር ኬቭን ጎቬንደር ሕዋን ለመቃኘት አፍሪካ እንደምን የተመቸቻ አህጉር መሆኗን ይናገራሉ። in terms of the continent the interesting thing about africa is that you know if you look at the uh, the famous nighttime satellites በብዙዎች ዘንድ በስፋት የሚታወቀውን የምድራችንን የሳተላይት እይታ ወይም መሬት በጨለማ ወቅት ምን እንደምትመስል በሚያሳየው ከሰማይ ላይ የተወሰደ ስዕል አውሮፓና አሜሪካ በሚገኙበት ክፍል መብራቱ የዘራቸው የብርሃን ምንጣፎችን ነው የምናየው። መላውን አፍሪቃን ሲመለከቱ የሚያገኙት ድቅድቅ ጨለማ ነው። ያ ጨለማ ደግሞ ሰዎች ከምድር ወደ ሰማይ ሲመለከቱ የጠራ እይታ እንዲያገኙ አግዟቸዋል። አፍሪቃ ሰዎች ጥንት እንዳለፉት አያቶቻችን ሁሉ ሰማይ እያዩ እንዲያደንቁ በአጠቃላዩ ሁለንተና ውስጥም መሬታችን የምትገኝበትን ስፍራ እያስተዋሉ እንዲደሰቱ ሰፊ እድል የሚሰጡ ቦታዎች አሏት። ከአስር ዓመታት በኋላ ደቡብ አፍሪቃና አውስትራሊያ እጅግ ፈጣን እጅግ የገዘፈና እጅግ የጠራ እይታ እንዲኖረን የሚያስችል በአንድ ካሬ ኪሎ ሜትር ላይ የተዘረጉ መሳሪያዎች ይኖሯቸዋል። ይህ በአንድ ካሬ ኪሎ ሜትር ላይ ያለን መረጃ የሚሰበስብ ራዲዮ ቴሌስኮፕ የሰው ልጅ እስካሁን ማንኛውንም መሳሪያ መሳሪያ ተጠቅሞ ካሰባሰባቸው ወይም ከተመለከታቸው የሰማያት አካላት እስከ 10 ሺህ ጊዜ በፈጠነ ሁኔታ እንዲደርሰው ያደርጋል። ጋና፣ ኬንያ፣ ናይጄሪያ እና ሞሪሽስ የአስትሮኖሚ ወይም የከዋክብትና ሌሎች የሰማይ አካላት ጥናት መርሃ ግብሮች አሏቸው። አንዳንዶቹ ሳተላይቶችን የማምጠቅም ሀሳብ አላቸው። ጣሊያን ኬንያ ውስጥ የሳተላይት ማስወንጨፊያ መደብ አላት። ዩክሬን ደግሞ ተመሳሳይ ፕሮጀክት እዚያው ኬንያ ውስጥ ለመዘርጋት ከባለሥልጣናቱ ጋር እየተወያየች ነው። የአልጄሪያ የጠፈር መርሃ ግብር ደግሞ በዓለም እጅግ የጋለ በሆነው በሰሐራ በረሃ ውስጥ ግብርናን በተጣጣመ ሁኔታ ማካሄድ እንድትችል እያገዛት ነው። ይህ ገና ጅምር ነው ይላሉ ጎቬንደር። በጣም ግልጽ እየሆነ የመጣው መልእክት በአህጉሪቱ ውስጥ በየሀገራቸው ልማት ለማስገኘት ከልብ እየጣሩ ያሉና የጠፈር ምርምርን የዚያ ልማት ሐሳብ ማስፈጸሚያ ለማድረግ እያቀዱ ያሉ ባለራእይ ሰዎች የመኖራቸው እውነታ ነው። ሌሎችም በአስሮች የሚቆጠሩ ፕሮጀክቶች ሴኔጋል፣ ኢትዮጵያ፣ ሩዋንዳ፣ ናሚቢያ፣ ዩጋንዳ፣ ቡርኪና ፋሶ፣ ሞዛምቢክና ታንዛኒያ ያሏቸው መሆኑን ጎቬንደር አክለው ዘርዝረዋል። ይሁን እንጂ ሁሉም አይደለም በዚህ መርሃ ግብርና ሐሳብ መንፈሱ የተነቃቃ ወይም ቀልቦ የተነሳሳ። በእንዲህ ዐይነት አስደንጋጭና አስፈሪ ድህነት ውስጥ ያለች አህጉር ለሰማይ ጥናት ግዙፍ ቁጥር ያላቸውን ገንዘብ ብትመድብ ማላገጥና ማፌዝ ይሆናል ይላሉ የሚሉ አሉ። የጠፈር ሳይንስና ተያያዥ መርሃ ግብሮች ናቸው እኮ ታዲያ፣ አሉ ጎቬንደር። በበኩላቸው የልማትና የትምህርት መጨበጫዎችን የሚያሳድጉ አዳዲስ ዕድሎችን እየፈጠሩ በእውኑ አፍሪቃን ስር ከሰደደው ረሃቧ፣ የምግብ እጥረቷና በሽታዎቿ በአሸናፊነት ለማንሰራራትና ለመውጣት የሚያግዟት በእውቀት ላይ የተመሰረቱ ውሳኔዎችን የሚሰጥ ህብረተሰብ ካለን ያኔ በእርግጡ እጅግ በርትተናል ማለት ነው። ኢንተርኔትን ባለፈው አስርት ዓመታት ውስጥ የጠፈር ምርምርን ያካተተው የጥቁሩ ሰማይ ሳይንስ ያሉት ጥናትና መዋዕለንዋይ የወለደው ግዙፍ የቴክኖሎጂ ስኬት ብለውታል ጎቬንደር። አፍሪቃና የሰማይ ቀልቧ ተከታታይ ዘገባ ይቀጥላል። ለዛሬ በዚሁን ሰናበት ከሳይንስና ሕይወት ዝግጅት ጤና ይስጥልኝ።